የሰላም ሚኒስቴር ያዘጋጀው ብሔራዊ የበጎ ፈቃድ የማህበረሰብ ፕሮግራም ትናንት በአዲስ አበባ የአፍሪካ ህብረት አዳራሽ ተካሂደዋል። በዝግጅቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አገርን ማገልገል ጀግንነት በመሆኑ ዜጎች የበጎ ፈቃድ አገልግሎት ከራስ ወዳድነት በፀዳ መልኩ አጠናክረው ሊቀጥሩ ይገባል ሲሉ ጥሪ አቅርበዋል ይለናል። ሙክታር ጀማልና ያጠናቀረው አስር ሺህ በጎ ፈቃደኞች ይሳተፉበታል የተባለው ብሔራዊ የበጎ ፍቃድ ማህበረሰብ ፕሮግራም ማስጀመሪያ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የማህበረሰብ አገልግሎት በአርአያነት ላስተዋወቃቸው የበጎ ፍቃድ አምባሳደሮች እውቅና ሰጥተዋል። እውቅና የተሰጣቸው የበጎ ፍቃድ አምባሳደሮች ሲስተር ዘቢደር ዘውዴ፣ ኡስታዝ ያሲን ኑሩ፣ አርቲስት ቻቺ ታደሰ፣ ፓስተር ዮናታን አክሊሉ፣ ወይዘሮ ፊልሰን አብዱላሂና የመቄዶንያ አረጋውያን ማህበር መስራቹ ቢንያም በለጠ መሆናቸው ከመድረኩ ተገልጿል። አምባሳደሮቹ የእውቅና ምስክር ወረቀትና የበጎ ፍቃድ አምባሳደር ሪቫን ከጠቅላይ ሚኒስትር ስለ እውቅናው የተሰማቸውን ገልጸዋል። የበጎ ፍቃድ አምባሳደር ስባል ይህ ለእኔ ከፍተኛ ኃላፊነት ወስጃለሁ። ከቀድሞ የበለጠም የኢትዮጵያን ሕዝብ አስተባብሬ ለፍቅር ለሰላም የተሰጠኝን ከፍተኛ ኃላፊነት ተቀብያለሁ። በጎነት ሰው ቢሆን ኖሮ ኢትዮጵያዊ የሚሆን ይመስለኝ ነበር። ድጉን እናቶቻችን በር ላይ ቁመው የሚያልፍ እንግዳን ስሞትልህ፣ አፈር ስሆን፣ እንዲ ቡና ቀምሰህ ሂድ ከሚለው ደግነታችን ይጀምራል። ሌሎቹ ጋር አብረን አንድ ማዕድ የተቋደስን እንደሆነ ቢሉን ስንከፍል ሼሪንግ ኢዝ ላቪንግ ተብሎ አብሮ ማዋጣት የግድ ነው። እኛ ጋ ነፃ ግብዣ ነፃ አበርክቶ ነፃ አስተዋጽኦ ኢትዮጵያዊነት ነው። በጎ ፍቃድ ማለት አንድ ሰው የራስን ጊዜና ሀብት ሰውቶ ሌላ ወንድምና እህቱን ሲያግዝ ነው ያሉት ጠቅላይ ሚኒስትር አብይ አህመድ፣ ለምታደርጉት መልካምነት ክፍያ አትጠብቁ ሲሉ ለወጣቶች መልእክት አስተላልፈዋል። አንድ ሰው ጠዋት ተነስቶ የራሱን ቅጥር ቢያስተካክል ቁርሱን ሰርቶ ይበላል፣ በጎ ፍቃድ ሰራ አይባልም። አንድ ሰው በጎ ነገር አደረገ የሚባለው የራሱ ጊዜ፣ የራሱን ውቀት፣ የራሱን ሀብት ሰብቶ ሌላ ወንድሙን ወይም እህቱን ሲያግዝ ነው። በጎ የሚለው ቃል የሚሰራው ለሁለተኛ ወገን ነው ማለት ነው። በጎነት ራስ መንከባከብ ለራስ መልካም ነገር በማድረግ የሚታይ ሳይሆን ለሌሎች ጽሁፍ በመስራት የሚገለጥ ነው። የሰላም ሚኒስቴር እንዳስታወቀው ከአንድ መቶ ሺህ በላይ ወጣቶች የበጎ ፍቃድ መርሃ ግብር ላይ ለመሳተፍ በሀገር አቀፍ ደረጃ የተመዘገቡ ሲሆን አስር ሺህ በጎ ፍቃደኞች በመጀመሪያው ዙር ተሳታፊ ይሆናሉ ተብሏል። በዚህ በመጀመሪያ ዙር የሚሳተፉ ወጣት በጎ ፍቃደኞች ለሁለት ወራት የተለያዩ የክህሎት ስልጠና ከተሰጣቸው በኋላ ከትውልድ ስፍራቸው ወደ ሌላ የሀገሪቷ ክፍሎች በመሄድ ለአንድ ዓመት የበጎ ፈቃድ አገልግሎት ላይ እንደሚሰማሩ የሰላም ሚኒስቴሯ ወይዘሮ ሙፍሪያት ካሚል ገልጸዋል። በቆይታችሁ ተጨባጭ የሆነ ስራ እንድታገኙበት በራሳችሁ የምትተማመኑና በስራ ገበያ ውስጥ ተወዳዳሪና ተመራጭ እንድትሆኑ የሚያስችል ክህሎት የህይወት ዘመን ልምድና የተለያዩ ተሞክሮች የምታገኝበት ይሆናል ስለሆነ ይህ ፕሮግራም በጎ ፈቃደኛ ወጣቶች ለራሳቸው ለአካባቢያቸው እና ለማህበረሰባቸው እንዲሁም ለውድ ሀገራቸው ፋይዳ ያለው ተግባር ለመፈጸም እድሉን የሚያገኙበት ሀገራዊ አብሮነትን የማጠናከል የማህበራዊ ትስስርን የማሻሻልና ለምናስበው ሁለንተናዊ ሀገራዊ የሰላም ግንባታ የማይተካ ሚና መወጣትንና ጉልህ አስተዋጽኦ ማበረከትን ያለንም የበጎ ፈቃድ አገልግሎት ፈታኝ ነገር ግን የሚቻል አገልግሎት ሰጪውን ጥሩ ብሔራዊ ኩራት የሚያጎናጽፍ መልካም አጋጣሚ ጭምር ነው። በዝግጅቱ ላይ የፌዴራል መንግስት ባለስልጣናት፣ የክልሎች ርዕሰ መስተዳደሮችና የከተማ አስተዳደሮች የተገኙ ሲሆን ለብሔራዊ በጎ ፈቃድ አገልግሎት ስኬታማነት ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ